ትኩረት፣ በአፍሪካ ሞዛምቢክ። እስከ ሁለት ዓመታት በፊት ድረስ በአፍሪቃ በአርአያነት የምትታይ ሀገር ነበረች። ግን ይህ ሞዛምቢክ በተምሳሌነት ትታይበት የነበረው ሁኔታ የውጭ ሀገራት ባንኮች ለከፊል የሞዛምቢክ መንግስት ተቋማት ለባህር ጠረፍ ጥበቃ የሚውሉ የባህር ኃይል ጀልባዎችንና የአሳ ማስገሪያ መርከቦችን መግዣ የሚሆን ብዙ ቢሊዮን ዶላር ብድር የሰጡበት ቅሌት ይፋ በሆነበት ጊዜ አክት ሞለታል። የሞዛምቢክ መንግስት ዋስ ሆኖ የተሰጠው ይኸው ብድር ግን እስከ ዛሬ ድረስ የት እንደገባ ሳይታወቅ ጠፍቶ ቀርቷል። ሞዛምቢክም ይህን እዳዋን መክፈል አልቻለችም። የሀገሪቱ ሸርፍ ወድቋል። የምግብ ዋጋም እጅግ ተወዷል። ይህ በሞዛምቢክ የተከሰተው ሁኔታ በጣም የተጋነነ ቢሆንም በአፍሪቃ እውን እየሆነ ያለውን አዲስ ብድር የመውሰድ አዝማሚያ አመላካች መሆኑን ድሆች ሀገራት የተሸከሙት የውጭ ዕዳ እንዲሰረዝ የሚሟገት ከሲቪል ማህበረሰብ አብያተ ክርስቲያንና ከፖለቲካ ዘርፍ የተውጣጡ ስድስት መቶ የጀርመን ድርጅቶች የሚጠቃለሉበት ኤርላሲያር ዴኤ የተባለው የድረገጽ ጥምረት አስተባባሪ ዩርገን ካይዘር ተናግረዋል። አዲስ የዕዳ ቀውስ እንደገና የተከሰተ መምጣቱን ካለፉት ጥቂት ዓመታት ጀምረን በመመልከት ላይ ነን። ይህ በተለያዩ የዕዳ ክምር ማሳያ ሰንጠረዦች ላይ ተጠቁሟል። ጥቆማው የእያንዳንዷን ሀገር የዕዳ መጠንና የኢኮኖሚ እንቅስቃሴን ማለትም ወደ ውጭ በንግድ ከምትልከው ምርት የምታገኘውን ገቢ ወይም ጠቅላላ ብሔራዊ ገቢዋን ያገናዘበ ነው። ኤርላስ ዲኤ የተባለው የድረገጽ ጥምረት ምረት እያወጣው የጎርጎሪዮሳዊው የ2018 ዓ ም የውጭ ዕዳ ዘገባ ድሆቹ ሀገራት የውጭ ዕዳ የተሸከሙበት ጉዳይ አሳሳቢ መሆኑን ያስጠነቅቃል። ዘገባው ከተመለከታቸው 141 ሀገራት መካከል 119ኙ እጅግ ከፍተኛ የውጭ ዕዳ የተሸከሙ ናቸው። እነዚህ ሀገራት የተሸከሙት የውጭ ዕዳ የፊናንሱ ቀውስ ከተከሰተ ከጎርጎሪዮሳዊው 2008 ዓ ም ወዲህ በእጥፍ ያህል ጨምሮ አሁን ወደ 7 ቢሊዮን ዶላር ደርሷል። ከ119 ሀገራት መካከልም የ87ቱ ሁኔታ በወቅቱ ተበላሽቷል። በዘገባው መሠረት የውጭ ዳን በተመለከተ በተለይ አስር የአፍሪቃ ሀገራት እጅግ ብዙ ብድር ያለባቸው ሲሆን ሁኔታቸው እጅግ አሳሳቢ ከመሆኑ ባሻገር ይበልጡን እየተበላሸ የመሄድ አዝማሚያም እየታየባቸው ነው። በአስሩ ሀገራት ውስጥ ቀውስ የሚታይባቸው ብቻ ሳይሆኑ ከአሁን ቀደም በተምሳሌነት ይጠቀሱ የነበሩ ጋናን ወይም በንዳይ ዘይት ሀብት የታደሉ አንጎላን የመሳሰሉ ሀገራት ይገኙባቸዋል። ሰባት ሀገራት ሶማሊያና ዚምባብዌ ጭምር እዳቸውን በከፊል በመክፈል ላይ ይገኛሉ ወይም ከናካቴው አይከፍሉም። ያሉት ለዚህም የኤርላስ ያርዴኤ ጥምረት አስተባባሪ ዩርገን ካይዘር በርካታ ነጥቦችን እንደ ምክንያት ጠቅሰዋል። ብዙ አፍሪቃውያን ሀገራት የፊናንስ ይዞታቸውን እስካስተካከሉ ድረስ ከዓለም አቀፍ የካፒታል ገበያ ገንዘብ መበደር መቻላቸውም እየታየ ነው። በኤርላ ሲአርዲኤ የአፍሪቃ አዋቂ ክሪስቲና ሬባይን እንደሚሉት ደግሞ በብድር የሚገኘው ገንዘብ ለምሳሌ በጣም አስፈላጊ ለሆኑ መንገድ፣ ወደብ ወይም የባቡር ሀዲዶችን ስራ ለመሳሰሉ የመሰረተ ልማት ዘርፎች በትክክል እስከ ዋለ ድረስ አፍሪቃ ውስጥ ኢንቨስት ማድረግ ጥሩ ነው። በካፒታል ገበያው ላይ ትርፊ የሚያስገኝ አጋጣሚን በመጠባበቅ ላይ የሚገኝ ብዙ ወረት አለ። ባለሀብቶች ይህን ትርፊ የሚያስገኝ አጋጣሚ የሚያገኙት በምዕራቡ ዓለም አይደለም፣ በጥሬ አላባ በበለጸጉ ጥሩ ገቢ የማስገኘት ተስፋ ባላቸው አፍሪካውያን ሀገራት ውስጥ ነው። ጉዳዩ ግን ይበልጥ አሳሳቢ የሚሆነው ከውጭ በተፈጠሩ ምክንያቶች የተነሳ ሀገራት እዳቸውን መክፈል በማይችሉበት ጊዜ ነው። ይህ ለምሳሌ በተፈጥሮ ሀብት የታደሉ ሀገራትን ይመለከታል። እንደ ክሪስቲና ሬባይን አመለካከት እነዚህ ሀገራት በዓለም ገበያ ላይ ለሚታየው የዋጋ መዋዠቅ ተጋላጭ ናቸው። የተፈጥሮ መቅሰፍት ወይም የአየር ንብረት ለውጥ መዘዝም ሀገራቱን ክስረት ውስጥ ሊጥላቸው ይችላል። ሙስናም ሌላ የራሱ የሆነ ትልቅ ሚና ይጫወታል። የኤርላሲ አርዴኤ አስተባባሪ ዩርገን ካይዘር ቡድናቸው በተለይ በጀርመን የቡድን 20 ፕሬዝደንትነት ዘመን የተነቃቃውን ኮምፓክት ዊዝ አፍሪካ የተባለውን የልማት እቅድ በጥርጣሬ እንደሚመለከተው ገልጸዋል። እቅዱ የግል ኢንቨስትመንትን እንዲያጠናክር የታሰበ ነው። ለዚህም አንዱ መንገድ ብድር መስጠትም ሊሆን እንደሚችል ዩርገን ካይዘር ጠቁመዋል። ይሁንና በጀርመን የቡድን ሀያ ፕሬዝደንትነት ዘመን የውጭ ዕዳ የተሰኘው ጉዳይ አንድም ትኩረት አለማግኘቱ የ2018 የውጭ ዕዳ ዘገባ አዘጋጆችን እንዳሳዘናቸው ክሪስቲና ሬባይን ተናግረዋል። ቡድን ሀያ በተለይም ሀሳቡን ያነቃቃው የጀርመን መንግስት በዚህ አኳያ፣ ማለትም በአንድ በኩል ሀገራቱ ሀብታቸውን እንዲያንቀሳቀሱ ቢያበረታቱም ይህ የውጭ ዕዳ ሊያገዘፍና ቀውስ ሊያስከትል የሚችልበትን ስጋት ይዞ እንደሚመጣ ሙሉ ለሙሉ ችላ ተብሏል። በኛ አመለካከት ክርክሩ በትክክል ተካሂዶ ቢሆን ኖሮ አዲስ የዕዳ ቀውስ ቢፈጠር ሊዘጋጅ ስለሚገባው ዋስትናም በተመከረ ነበር። für einen Fall einer Schuldenkrise diskutieren müssen. በአንድ ሀገር ውስጥ ይህ አይነት የክስረት ሁኔታ በሚፈጠርበት ጊዜ ይበልጡን የሚጎዱት እንደሚታወቀው ድሆቹ ዜጎች ናቸው። ምክንያቱም የእነዚህ ሀገራት መንግስታት የውጭ ዕዳቸውን መክፈል ይችሉ ዘንድ ሰፊው ሕዝብ ተጠቃሚ ለሆነባቸው የትምህርት ወይም የጤና ጥበቃ ዘርፉ የሚመድቡትን ወጪ በጉልህ መቀነስ ይገደዳሉ። ይህ እንዳይሆን ታዳ ድሆቹ ሀገራት ክስረት ሲያጋጥማቸው ይህን ሁኔታ ሊያስተካክሉ የሚችሉበት አሰራር እንዲዘጋጅላቸውና ተግባራዊ እንዲሆን ካይዘርና ባልደረቦቻቸው ያወጡት ዘገባ ጠይቋል። ከሰማኒያዎቹ ዓመታት ወዲህ በዓለም አቀፉ የገንዘብ መርህና በተባበሩት መንግስታት ድርጅት ውስጥ አንድ መንግስት ክስረት ቢደርስበት ሁነኛ የእዳ አከፋፈል ዘዴ ሊያዘጋጅ ይገባል የሚል ክርክር ይሰማል። ልክ በእኛ የህግ አውታር ውስጥ እንደሚደረገው አበዳሪዎች ሊከፋፈል ከሚችለው የተበዳሪ ንብረት መካከል የተወሰነ የሚያገኙበትና እዳ ተሸካሚዎችም ከእዳ ተሸካሚነት የሚላቀቁበት ሁኔታ ሊመቻች ይገባል። bald zu, die auch noch tragbar sind.